በድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ኢትዮጵያውያን እየተደረገ ያለው ድጋፍ ዓለም አቀፍ ደረጃውን የጠበቀ ነው ሲሉ ጉዳዩን የሚከታተለው ብሔራዊ ኮሚቴ ጸሐፊ አስታወቁ። የድርቁን ምላሽ በበላይነት የሚመራው የብሔራዊ የአደጋ መከላከያና ዝግጁነት ኮሚቴ ጸሐፊ ምትኩ ካሳ ለአሜሪካ ድምፅ ራዲዮ እንደገለጡት ሊረዱ የሚገባቸውን ሰዎች የሚለዩትም በራሳቸው በአርብቶ አደሮቹና በአርሶ አደሮቹ ነው ብለዋል። በኢትዮጵያ በድርቅ ምክንያት የሞተ ሰው የለም ሲሉም የአንዳንድ መገናኛ ብዙሃን ዘጋቢዎችን በድጋሜ አስተባብለዋል። አቶ ምትኩ ካሳን አዲስ አበባ ውስጥ ያነጋገረው እስክንድር ፍሬው ነው ዘገባውን ነው። በበልግ ዝናብ መጥፋትና ኤልኒኖ ባስከተለው የክረምቱ ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ስምንት ነጥብ ሁለት ሚሊዮን ደርሷል። ለዚሁ ድርቅና ላስከተላቸው ችግሮች ምላሽ ለመስጠት የብሔራዊ የአደጋ መከላከልና ዝግጁነት ኮሚቴ መቋቋሙ ይታወሳል። ይህንኑ ኮሚቴ በጸሐፊነት የሚመሩትና የዕለት ተዕለት ተግባራትን የሚከታተሉት አቶ ምትኩ ካሳ ዛሬ ከቪኦኤ ጋር ቃለ ምልልስ አድርገዋል። በግብርና ሚኒስቴር የአደጋ መከላከልና ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ ሆነው ያገለገሉት እንደዚሁም የአስቸኳይ ጊዜ የምግብ እርዳታ እንቅስቃሴን በመምራት የሚታወቁት አቶ ምትኩ በዚህ ዓመት እየተሰራ ያለው ስራም የተሳካ መሆኑን ነው የሚናገሩት። በአንዳንድ አካባቢዎች በድርቅ ለተጎዱ ወገኖች የሚደረገው እርዳታ በጊዜው ያልደረሰና በመጠንም ያነሰ ስለመሆኑ የሚሰጡ አስተያየቶችንም አልተቀበሉም። እዚህ ጋር መታወቅ የሚገባው አሁን የምንሰጠው እርዳታ ዓለም አቀፍ ደረጃውን ይጠበቃል። ያ ማለት ለአንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው። ያ ማለት በእያንዳንዱ በነፍስ ወከፍ 15 ኪሎ ግራም ስንዴ፣ 15 ኪሎ ግራም ጥራጥሬ፣ ግማሽ ሊትር 45 ኪሎ ግራም ዘይትና እድሜያቸው ከአምስት ዓመት በታች ለሆኑት እና ለነፍሰ ጡርና ለሚያጠቡ እናቶች በነፍስ ወከፍ 45 ኪሎ ግራም አልሚ ምግብ ነው የሚሰጡ። ይሄ ማለት ቅድም ያልኩትን ካሎሪ የሚያሟላ ነው። ለዚህ ይሄ ለእያንዳንዱ ሲሰጥ በዛ አግባብ ነው የሚሰጠው። አንድ ያለ ሁለተኛ ሲሰጥ በወር ነው የሚሰጠው። አንድ ለዚህ እንደዚህ አይነት ችግሮችን ለማስወገድ ምንድን ያደረግ ነው? ለምሳሌ እርዳታ ስናሰራጭ እንደ ምሳሌ እንውሰድና አምስተኛ ዙር እርዳታ የሰጠንበት ወረዳ ለአምስተኛ ወር ማለት ነው አምስተኛ ወር እርዳታ የሰጠንበት ወረዳ ቀጥሎ የስድስተኛ ዙር ሲሰጠው መጀመሪያ እሱን ነው የምናስቀድመው። ለምን ወር ይሞላዋል፣ መቋረጥ የለበትም። በዛ አግባብ ነው የምንሰጠው። እርዳታ እንዲሰጠን ስንጠይቅ ከብቶቻችንን ሸጠን እስክንጨርስ ይጠብቁናል በሚል ድርቁ ባጠቃቸው አካባቢዎች ከሚኖሩ አንዳንድ አርሶአደሮችና አርብቶአደሮች ለሚሰነዘሩ አስተያየቶችም አቶ ምትኩ ምላሽ ሰጥተዋል። ከዚህ አንጻር እርዳታ የሚገባቸው ሰዎች የሚለዩት በራሳቸው በአርሶ አደሮቹና በአርብቶ አደሮቹ መሆኑን ያስታወሱት ቅድሚያ የሚሰጠው ችግሩ ለባሰባቸው ሰዎች መሆኑን ያመለከቱት አቶ ምትኩ ሌሎች ደግሞ በቀጣይነት በሚወጣው ሰነድ ሊካተቱ እንደሚችሉም ጠቁመዋል። ትኩረታቸው የሰውን ሕይወት መታደግ መሆኑን በመግለጽም ጥሪታቸውን አሟጠው እስኪጨርሱ ግን አንጠብቅም ብለዋል። እርዳታ ውስጥ የገቡ አካባቢዎች ይቅምና ለምሳሌ በአሴስመንቱ በግምገማ ወቅት ያልታቀፉ ወረዳዎች ይኖራሉ፣ ምረዳቸው ያ ማለት ምንድነው? ግምገማ በተካሄደበት ሰዓት ጥሩ ሁኔታ ላይ ነበሩ፣ ነገር ግን ግምገማው ከተደረገ በኋላ በአንድም ሆነ በሌላ ምክንያት ችግር ላይ ወደቁ ወረዳዎች ካሉ ግምገማው ውስጥ አልተካተቱም ተብሎ አይታለፍም። ትልቁ ነገር የዜጎችን ህይወት መታደግ ነው። ያ ስላለ እነሱ እናስገባለን። በተመሳሳይ መንገድም አሁን አንድ ከብት ሁለት ከብት ስላለው አትረዳም አይባልም፣ ሽጦ እንዲጨርስም አይመከርም የተወሰኑትን ሽጦ የተወሰኑትን ግን መኖ የቀረበለት ይዞ እንዲቆይ ይፈለጋል። ምክንያቱ ዝናብ በሚዘንብበት ሰዓት እነሱን ይዞ ነው ተኬ መተዳደሪያውን ማቆየት የሚችለው በዘላቂነት መጠቀም የሚችለው ስላለ ገዥው ምንድን ነው አሁን እላ ያለው አካል አይደለም የክልንያዝ የክልን አትያዝ የሚለው እታች ያለው መዋቅር ራሱ የአርሶ አደሩ መዋቅር የአርቦት አደሩ መዋቅር ነው። በድርቁ ምክንያት ለከፋ ረሃብ እየተጋለጡ የሰው ህይወትም የሚያልፍባቸው አካባቢዎች መኖራቸውን የሚጠቁመውን ዘገባም አስተባብለዋል። የብሪታንያ ማሰራጫ ኮርፖሬሽን ቢቢሲ በቅርቡ እንዳለው በአንዳንድ አካባቢዎች በየቀኑ ሁለት ህጻናት በረሃብ ይሞታሉ። አቶ ምትኩ ግን እስካሁን በኢትዮጵያ በድርቅ ምክንያት የሞተ ሰው የለም ብለዋል። ቢቢሲ አወጣ የተባለውን ምስል ከአንዴም ሶስት አይቻልም። ስለዚህ ምናልባት ምስሉ ላይ አይተን እንደሆነ እንኳን ሰዎች በረሃብ ሊሞቱ ጥና የራ ምልክትም አይታይባቸው ምክንያቱም የስነ ምግብ ችግር እስከ ማቆ ድረስ ከትንሽ ህጻን የሚጀምረው ትንሽ ህጻን ነው የሚቆዳው ከትንሽ ጀምሮ ላይ ነው የሚሄደው። ስለዚህ እናትየው ተሸክማለችውን ስናይ ሙሉ ሰውነት ያለው ህጻን ነው። አብሮ ያሉትን ታላቅ ወንድሞችንም ስናይ ሙሉ ሰውነት ያላቸው ናቸው። አብሮ ያሉትም ሰዎች ስናይ ሙሉ ሰውነት ያላቸው ሰዎች ናቸው። ሰው በራ ምክንያት ሞቷል። የአማት መንደና በቀን ሁለት ሰው ሞቷል ከተባለ፣ ህጻናት ሞቷል ከተባለ እርዳታ ማሳቅ ከጀመረበት ጊዜ ጀምሮ አስሩ አካባቢ ነው የሚሆነው፣ 600 ህጻናት ሞተዋል ማለት ነው በዛ አካባቢ ብቻ። ይሄ ከእውነት የራቀ ነው ዘገባው። ከድርቅ ጋር ተያይዞ ምንም የሞተ ሰው የለም። ያንን ደግመን ደጋግመን እስከ አካባቢ ድረስ በመሄድ ቼክ ተደርጓል። ቀደም ብሎ እንዳልነበረ እርግጠኛ ነኝ፣ እና ቀደም ብዬ እንዳልኩት ምንም የሞተ ሰው የለንም፣ ምክንያቱም መንግስት በአግባቡ በሚፈለገው ወቅትና በሚፈለገው መጠን እርዳታ እያቀረበ ስላለ። የብሔራዊ የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ ከሆኑት ከአቶ ምትኩ ካሳ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ቀን ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ